አቶ ተመስገን ጥሩ ነህ የአማራ ክልል ርዕሰ መስተዳድር ሆኑ። አቶ ተመስገን ሹመቱን ባጸደቀላቸው የክልሉ ምክር ቤት ፊት ቃለ መሐላ ከፈጸሙ በኋላ ባደረጉት ንግግር ለታላቁ የአማራ ሕዝብና ለታላቋ ኢትዮጵያ ስንል ታላቅ ስራ እንሰራለን ብለዋል። አስቴር ምስጋናው ባህር ዳር ላይ የተከናወነውን ስነ ስርዓት ተከታትላለች። እኔ አቶ ተመስገን ጥሩነህ እኔ አቶ ተመስገን ጥሩ ነህ በዛሬው ዕለት በክልል ምክር ቤት ፊት ቀርቤ በዛሬው ዕለት በክልል ምክር ቤት ፊት ቀርቤ ርዕሰ መስተዳድሩ ርዕሰ መስተዳድር ወኘ ሲሰየም ለህገ መንግስቱ ታማኝ በመሆን ለህገ መንግስቱ ታማኝ በመሆን ከክልሉ ህዝብ እና መንግስት የተጣለብኝን ኃላፊነት ከክልሉ ህዝብ እና መንግስት የተጣለብኝን ኃላፊነት በቅንነት በቅንነት በታታሪነት በታታሪነት እንዲሁም ህግና ስርዓትን መሰረት በማድረግ እንዲሁም ህግና ስርዓትን መሰረት በማድረግ ስራዬን እንደምፈጽም ቃል ገባለሁ ስራዬን እንደምፈጽም ቃል ገባለሁ። አመሰግናለሁ። የአማራ ክልል ምክር ቤት ዛሬ ባካሄደው መደበኛ ጉባኤ ሰኔ 15 ቀን ተፈጽሞ በነበረው ጥቃት የተፈጠረውን የአመራር ክፍተት ለመሙላት የሚያስችል ውሳኔ አሳልፏል። በዚህም ከቀናት በፊት በእጩ ርዕሰ መስተዳደርነት በአዴፓ ተመርጠው የነበሩትን የአቶ ተመስገን ጥሩነህን ሹመት መርምሮ አጽድቋል። አዲሱ ተሿሚ አቶ ተመስገን ጥሩነህ ቃለ መሀላ ከፈጸሙ በኋላ ባደረጉት ንግግር በክልሉ ከፍተኛ የፖለቲካ ውጥረት ባለበት ወቅት መሾማቸው ቀጣዩ መንገድ አልጋ በአልጋ እንደማይሆን ከወዲሁ እንደሚረዱ ጠቁመዋል። የተሰጠው ኃላፊነት እጅግ ከባድና ጽናትን የሚጠይቅ መሆኑንም እገነዘባለሁ። ከነባር ተገዳዳሪዎቻችንና ከአዳዲስ ተስፈኞች የሚመጣውን ዙሪያ መለስ ፈተና በጽናት አልፈን የአማራ ክልል ህዝቦችን ሁለንተናዊ ጥቅም ለማስጠበቅ የማንከፍለው መሥዋዕትነት የህግ የበላይነትን ማስከበር፣ የተዳከመውን የኢንቨስትመንት እንቅስቃሴ እንደገና እንዲያገግም ማድረግ፣ ለስርዓት ወጣቶች የስራ እድል ማመቻቸትና ሌሎች ተግዳሮቶችን ፈራስ ይዛለሁ ነው ያሉት። አሁን ያለንበት የለውጥ ጉዞ ስንዴና እንክርዳዱን ይዞ መጥቷል። ስንዴውን እየተንከባከብን እንክርዳዱን እንነቅላለን ብለዋል። አቶ ተመስገን አክለውም ለታላቁ የአማራ ህዝብና ለታላቋ ኢትዮጵያ ስንል ገና ለገና መስዋዕትነት ያስከፍላል ብለን በዝምታ የምናልፈው ጉዳይ ግን አይኖርም። ሲሉም ተደምጠዋል። ይህንን ታላቅ የአማራ ክልል ህዝብ የሚመጥን ስራ ሰርተን ህዝቡን በማስከበር እኛንም የሚያኮራ ስራ ለመስራት እንንቀሳቀሳለን። ለታላቋ ኢትዮጵያ ስንል ታላቅነቷን የሚመጥን ስራ ሰርተን የህዝባችንን ጥቅምና ክብር ማስጠበቅ አለብን። ጥርስና ከንፈር እንጂ አይንና ናጫ መሆን የለብንም። የምንደጋገፍ እንጂ የምንደነቃቀፍ መሆን አይገባንም። የምንተባበር እንጂ የምንሰባበር መሆን አይጠበቅብንም በሌላ መልኩ ደግሞ አካባቢያችንን ነቅተን መጠበቅ አለብን በግ ባለበት ተኩላ ዶሮ ባለበት ሲላ እንደማይጠፋ እናውቃለን የማይተኛ ህዝብ ብቻ ሳይሆን የማይተኙ ጠላቶች እንዳሉንም እንረዳለን በእርግጥ ገና ለገና መስዋዕትነት ያስከፍለናል ብለን ወደኋላ የምንለው ነገር የለንም እኛ ወፈርተን ዘንጋዳ ሳንዘራ የምንቀር ሞኞች አይደለም። የአማራ ክልልን ባለፉት ሀያ ዘጠኝ ዓመታት አምስት ፕሬዚዳንቶች መርተውታል። በእነዚህ ጊዜያት ውስጥ ረዥሙን የስልጣን ጊዜ የወሰዱት አቶ አዲሱ ለገሰ ሲሆኑ አጭር የስልጣን ጊዜ የነበራቸው ደግሞ ዶክተር አምባቸው መኮንን ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።